በመጀመሪያም ዋና ዋና እርሶቹ ኤርትራ የተባበሩት መንግሥታት ድርጅት የሰዎች አሻጋሪዎችን ለፍርድ እንዲቀርቡ እንዲያግዝ ጥሪ ያቀረበች በህገ ወጥ አዘዋሪዎች ስለሚፈጸመው ወንጀልም ትክክለኛ ማስረጃዎችንም እንደምትሰጥ አስታወቀች። ፍልስጤም ውስጥ ዛሬ በአይሁድ ሰፋሪዎች ሆን ተብሎ እንደተለኮሰ በተጠረጠረ የእሳት ቃጠሎ አንድ ህፃን መገደሉ ተወገዘ። የፍልስጤም ነጻ አውጪ ድርጅት ለሕፃኑ ሞት ተጠያቂው የእስራኤል መንግስት ነው ሲል ከሷል። ለኤቦላ መከላከያ የተሰራ አንድ ክትባት በሽታውን ሙሉ በሙሉ መከላከል እንደሚችል ተነገረ። ተመራማሪዎች እንዳስታወቁት ክትባቱ በአራት ሺ አንድ መቶ ሀያ ሶስት ሰዎች ላይ ተሞክሮ ተስፋ ሰጪ ውጤት አስገኝቷል። ዜናው በዝርዝር ኤርትራ የተባበሩት መንግስታት ድርጅት የጸጥታው ጥበቃ ምክር ቤት ሰዎችን አዘዋዋሪዎች ለፍርድ እንዲቀርቡ እንዲያግዝ ጠየቀች። በርካቶች ከኤርትራ ወደ አውሮጳ የመሰደዳቸው ምክንያቱ እነዚህ አዘዋዋሪዎች እንጂ የሰብአዊ መብት ጥሰት አይደለም ስትልም አስታወቀች። የኤርትራ የውጭ ጉዳይ ሚኒስቴር ትናንት ባወጣው መግለጫ ጉዳዩን የጸጥታው ምክር ቤት እንዲመረምር አሳስቧል። መግለጫው ኤርትራ ስለ ወንጀሉ የማያጠራጥሩና የማያሻሙ ማስረጃዎችን እንደምትሰጥም ገልጿል። የኤርትራ መንግስት የተደራጀ ወንጀል ይፈጽማሉ ያላቸው የህገወጥ አሻጋሪዎች ዋነኛ ዓላማ የሀገሪቱን የሰው ኃይል በመበታተንና በማዳከም ኤርትራና ህዝቦቿ ሉዓላዊነታቸውን እንዳያስከብሩ ማድረግ ነው ሲልም አስታውቋል። ባለፈው ወር የተባበሩት መንግስታት ድርጅት ስለ ኤርትራ የሰብአዊ መብት ይዞታ ባወጣው ዘገባ የኤርትራ መንግስት ዜጎችን በግዳጅ እንደሚያሰራ ቁም ስቅል እንደሚያሳይና ሌሎች የሰብአዊ መብቶች ጥሰቶችን እንደሚፈጽምም ዘርዝሯል። የሮይተርስ ዜና አገልግሎት የጠቀሳቸው ተስፋ ሚካኤል ገራህቱ የተባሉ የኤርትራ ዲፕሎማት በዚህ ወር ውስጥ ከኤርትራ የተሰደዱት ሰዎች ቁጥር መጨመሩን ተናግረዋል። ሆኖም ዲፕሎማቱ ከስደተኞቹ መካከል ጥገኝነት እንዲያገኙ ዋሽተው ኤርትራውያንን የሚሉ ብዙዎች እንደሆኑም ጠቅሰዋል። የተባበሩት መንግስታት የስደተኞች ጉዳይ ከፍተኛ ኮሚሽን በምህፃሩ ዩኤንኤችሲአር በየወሩ አምስት ሺህ ኤርትራውያን ከሀገራቸው እንደሚሰደዱ ይገልጻል። አንድ አጥፍቶ ጠፊ ማይዱግሪ በተባለችው በሰሜን ምስራቅ ናይጄሪያዋ ከተማ በሚገኝ ብዙ ህዝብ በተሰበሰበበት ገበያ ውስጥ ዛሬ ያፈነዳው ቦምብ ስድስት ሰዎች ገደለ። በጥቃቱ አስራ አንድ ሰዎችም ቆስለዋል። ለጥቃቱ ኃላፊነቱን የወሰደ ወገን የለም። የቦርኖ ክፍለ ሀገር ዋና ከተማ ማይዱግሪ ጽንፈኛው ቦኮሃራም ተደጋጋሚ ጥቃት የሚጥልባት ከተማ ናት። የአይንማኞች ጥቃት አድራሹ የተሳፈረበትን ብስክሌት ከገበያው አዳራሽ መግቢያ ጋር ሲያጋጭ የጫነው ፈንጂ መፈንዳቱን ተናግረዋል። በናይጄሪያና አካባቢው ሀገራት የሽምቅ ውጊያ የሚያካሂደውን ጽንፈኛውን ቦኮሃራምን ለመዋጋት ለተመሰረተው ህብረ ብሔር ጦር አዲስ አዛዥ ተሾመ። የናይጄሪያ መከላከያ ሚኒስቴር ትናንት እንዳስታወቀው ሜጀር ጀነራል ሊያሱ ኢስ አባ በናይጄሪያ የሚመራውን ይህን ግብረ ኃይል ያዛሉ። 8700 ሰራዊት ያለው ከናይጄሪያ ከኒጀር፣ ከቻድ ና ከካሜሩን የተውጣጣው የዚህ ግብረ ኃይል ጽህፈት ቤት ቻድ ዋና ከተማ ኢንጃሜና ነው። የናይጄሪያው ፕሬዝደንት መሐማዱ ቡሃሪ ቦኮ ሀራምን ለመዋጋት በናይጄሪያ ምድር የውጭ ኃይሎችን ማሰለፉ አሳፋሪ መሆኑን ገልጸው ሆኖም ማንኛችንም ብቻችንን የትም አንደርስም ብለዋል። የቦኮ ሀራምን ጥቃት መከላከል በሚቻልበት መንገድ ላይ የካሜሩኑ ፕሬዚዳንት ፖል ቢያ ና የናይጄሪያው ፕሬዚዳንት ሙሐማዱ ቡሃሪ ትናንት ያውንዴ ካሜሩን ውስጥ ባካሄዱት ንግግር የአንዳቸው ጦር የሌላኛውን አገር ድንበር አልፎ በመግባት ቦኮ ሀራምን መውጋት የሚያስችል ስምምነት ላይ ደርሰዋል። ለንደን የሚገኘው ቴኖ ኢንቴሊጀንስ የተባለው ተቋም ምክትል ፕሬዚዳንት ማንጂ ቼቶ ለዶቼቬለ በሰጡት አስተያየት እርምጃው በሁለቱ ሀገራት መካከል ልዩነት የፈጠረ ጉዳይ እንደነበረ ተናግረዋል። የናይጀሪያ ጦር የቦኮ ሀራም ተዋጊዎችን በተሳካ ሁኔታ አሳዶ ወደ ካሜሩን ግዛት ያባረራቸውና የካሜሩን ጦር ደግሞ የናይጀሪያ ጦር ካሜሩን ግዛት እንዲገባ ያልፈቀደባቸው አጋጣሚዎች ነበሩ። ናይጀሪያም እንዲሁ የካሜሩን ጦር ድንበሯን አልፎ እንዳይገባ ትከለክል ነበር። ቦኮ ሀራምን አሳዶ የማባረሩ መብት ጉዳይ በናይጀሪያና በካሜሩን መካከል ልዩነት ፈጥሮ የቆየ ጉዳይ ነው። እንደሚገባኝ በዚህ ጉዳይ ላይ አሁን የካሜሩኑ ፕሬዝዳንት ፖል ቢያ እና የናይጀሪያው ፕሬዝዳንት ሙሀመዱ ቡሃሪ ተነጋግረው ስምምነት ላይ ደርሰዋል። ከዚህ ሌላ ፕሬዝዳንት ቢያና ቡሃሪ ትናንት በጋራ በሰጡት ጋዜጣዊ መግለጫ ቦኮ ሀራምን በጋራ ለመዋጋት ቆርጠው መነሳታቸውን ዳግም አረጋግጠዋል። ሁለቱ ሀገራት የመረጃ ልውውጣቸውንም ለማጠናከር ተስማምተዋል። ቡሀሪ ስልጣን ከያዙበት ከግንቦት አንስቶ በናይጄሪያ የቦኮ ሀራም ጥቃት ተጠናክሯል። ባለፉት ሁለት ወራት ብቻ ቡድኑ በጣላቸው ጥቃቶች የሞቱት ሰዎች ቁጥር ከስምንት መቶ ይበልጣል። ይህ ዶችቨለ ነው። አንድ ፍልስጤማዊ ህጻን በዮርዳኖስ ወንዝ ምዕራባዊ ዳርቻ በመኖሪያ ቤት ውስጥ ዛሬ በእሳት ቃጠሎ መገደሉ በእስራኤልና በፍልስጤማውያን መካከል ውጥረቱን አባብሷል። አይሁድ ሰፋሪዎች በሰሜናዊ ፍልስጤማ በናብሉስ ከተማ ዱማ በተባለው መንደር ውስጥ በሁለት መኖሪያ ቤቶች ላይ እንደጣሉት በተጠረጠረ ጥቃት በተነሳው ሰዓት ከሞተው የ18 ወር ህጻን በተጨማሪ አራት የቤተሰቡ አባላትም ቆስለዋል። የፍልስጤም ነጻ አውጭ ድርጅት ፒኤሎ ለህጻኑ ሞት ሙሉ ኃላፊነት የሚወስደው የነታንያው መንግስት ነው ብሏል። የፍልስጤማውያን ፕሬዝዳንት መሀሙድ አባስ በበኩላቸው ሞቱን የሄጉ ዓለም አቀፍ የጦር ወንጀለኞች መዳኛ ፍርድ ቤት እንዲያጣራ ጠይቀዋል። የእስራኤል ጠቅላይ ሚኒስትር ቤንያሚን ነታንያሁ ጥቃቱን የሽብር እርምጃ ሲሉ ኮን ነው። ወንጀለኞቹ ታድነው እንዲያዙ የጸጥታ ኃይላቸውን አዘዋል። የፍልስጤም የጸጥታ ባለስልጣናት እንደተናገሩት አራት ተጠርጣሪ አይሁድ ሰፋሪዎች በቤቱ ላይ እሳት ለኩሰው በአቅራቢያው ወደሚገኝ የሀይዶች የሰፈራ መንደር ተሰውረዋል። የእስራኤል ጦር ኃይልና የጦሩ ራዲዮ ደግሞ ሁለት ጭንብል ያጠለቁ ሰዎች ሁለት ቤቶችን በእሳት ማያያዛቸውን አስታውቀዋል። አንድ የኤቦላ መከላከያ ክትባት በሽታውን መቶ በመቶ መከላከል መቻሉ ተነገረ። ቪኤስቪ ዜድኢቢኦቪ በሚል ምህጻር የሚጠራው ይኸው ክትባት ኤቦላ ባጠቃት ጊኒ በሰዎች ላይ ተሞክሮ ተስፋ ሰጪ ውጤት ማስገኘቱን ተማራማሪዎችና ባለስልጣናት አስታውቀዋል። የስዊዘርላንዱ የበርን ዩኒቨርሲቲ ተመራማሪ ስቬን ትሪለ ክትባቱ ኤቦላን መቶ በመቶ ይከላከላል ብለዋል። ላንሴት በተባለው የሕክምና ጉዳዮች መጽሔት ላይ የሰፈረው የጥናት ውጤት እንደሚያስረዳው 4123 በከፍተኛ ደረጃ ለበሽታው የተጋለጡ ሰዎች ክትባቱ ከተሰጣቸው በኋላ በሽታውን በሚያስከትለው ተህዋሲ አለመያዛቸው ታውቋል። የዓለም የጤና ድርጅትና የጤና ባለሙያዎች ውጤቱን በደስታ ተቀብለዋል። በጊኒ በሴራሊዮንና በላይቤሪያ ወደ 28000 የሚጠጉ ሰዎች በኢቦላ ተህዋሲ ተይዘዋል። የዓለም የጤና ድርጅት እንዳለው ኢቦላ ከ አስራ አንድ ሺህ በላይ ሰዎችን ገድሏል። የብሪታንያው ጠቅላይ ሚኒስትር ዴቪድ ካሜሮን ከፈረንሳይ የወደብ ከተማ ካሌ ወደ ብሪታንያ ለመግባት የሚሞክሩትን ስደተኞች ማስቆም የሚያስችል እገዛ ለማድረግ ቃል ገቡ። ካሜሮን በባቡር ተሳፍረው ወደ ብሪታንያ ለመሻገር የሚጥሩትን ስደተኞች ፈረንሳይ መግታት እንድትችል ተጨማሪ የጸጥታ አጥርና አነፍናፊ ውሾችን በእርዳታ እንደሚሰጡ ተናግረዋል። በዚሁ ጉዳይ ላይ ከተካሄደ አስቸኳይ የሚኒስትሮች ስብሰባ በኋላ ካሜሩን ድርጊቱ ተቀባይነት እንደሌለውም አስታውቀዋል። ብሪታንያ በፈረንሳይዋ ካሌ በኩል ወደ ግዛቷ የሚገቡ ስደተኞችን ለመከላከል የፈረንሳይን የጸጥታ ጥበቃ ለማሻሻል የሚውል 34 ሚሊዮን ዶላር ለመስጠት ቃል ገብታለች። በዚህ ሳምንት የፈረንሳይ ፖሊስ በወሰደው እርምጃ በሺዎች የሚቆጠሩ ሰዎች ከካሌ ወደ ብሪታንያ ለመሻገር ያደረጉትን ሙከራ አክሽፏል። ሆኖም ሰሞኑን በርካታ ስደተኞች ወደ ብሪታንያ መግባታቸውም ተዘግበዋል። ይህ ዶች በለ ነው። ዜናውን ለማብቃት እነሆ ዋና ዋና ርዕሶቹም በድጋሚ ኤርትራ የተባበሩት መንግስታት ድርጅት የሰዎች አሻጋሪዎች ለፍርድ እንዲቀርቡ እንዲያግዝ ጥሪ ያቀረበች በህገ ወጥ አዛዋሪዎች ስለሚፈጸመው ወንጀል ትክክለኛ ማስረጃዎችን እንደምትሰጥም አስታወቀች። ፍልስጤም ውስጥ ዛሬ በአይሁድ ሰፋሪዎች ሆነ ተብሎ እንደተለኮሰ በተጠረጠረ የእሳት ቃጠሎ አንድ ሕጻን መገደሉ ተወገዘ። የፍልስጤም ነጻ አውጪ ድርጅት ለሕፃኑ ሞት ተጠያቂው የእስራኤል መንግስት ነው ሲል ከሷል። ለኢቦላ መከላከያ የተሰራ አንድ ክትባት በሽታውን ሙሉ በሙሉ መከላከል እንደሚችል ተነገረ። ተመራማሪዎች እንዳስታወቁት ክትባቱ በ4123 ሰዎች ላይ ተሞክሮ ተስፋ ሰጪ ውጤት አስገኝቷል። ዜናው በዚሁ አበቃ።